በኦሮሚያ ክልል ምስራቅ ሸዋ ዞን ቢሾፍቱና ወለንጭቲ ከተሞች በታጣቂዎች የተፈጸመ በተባለው ጥቃት ሁለት ሲቪሎች ጨምሮ ሰባት ሰዎች መገደላቸውን የየአካባቢዎቹ ባለስልጣናት አስታውቀዋል። ከትላንት በስቲያ ግንቦት 8 2015 ዓ ም ከቀኑ 11 ሰዓት ገደማ የኦሮሞ ነጻነት ሰራዊት በወለንጭቲ ከተማ በከፈተው ተኩስ ሁለት ሲቪሎች መገደላቸውን እንዲሁም የቆሰሉ ሰዎች መኖራቸውን የቦሰት ወረዳ ፖሊስ መምሪያ ኃላፊ ኮማንደር መሐመድ ዩሱፍ ለአሜሪካ ድምፅ ተናግረዋል። በሌላ በኩል በቢሾፍቱ ከተማ ባለፈው ቅዳሜ ግንቦት 6 2015 ዓ.ም ማንነታቸው ባልታወቁ የታጠቁ ኃይሎች ጥቃት መፈጸሙን የከተማው የኮሚኒኬሽን ጽፈት ቤት ኃላፊ አቶ ድጄኔ ባጅሮ ገልጠዋል። በሁለቱም ከተሞች የተፈጸሙት ጥቃቶች አስመልክቶ ከኦሮሚያ ክልልም ሆነ ከፌዴራል መንግስት አካላት ዝርዝር መረጃ ለማግኘት ያደረግነው ሙከራ ለጊዜው አለመሳካቱን ጠቅሳ ጸሀይ ዳምጠው ተከታዩን አድርሳናለች። በኦሮሚያ ክልል ምስራቅ ሸዋ ዞን ወለንጭቲና በቢሾፍቱ ከተሞች በታጠቁ ኃይሎች ጥቃቶች መፈጸማቸውን የየአካባቢዎቹ ባለስልጣናት ለአሜሪካ ድምጽ ገልጸዋል። የቦሰት ወረዳ ፖሊስ መምሪያ ኮማንደር መሐመድ የሱፍ ለአሜሪካ ድምጽ ሲናገሩ ለጥቃቱ የኦሮሞ ነጻነት ሰራዊትን ተጠያቂ አድርገዋል። ሰላማውያን ሰዎች የሆኑ ሁለት ሴቶችንና አንድ ወንድን ገድለዋል። እንዲሁም አንድ ወንድና አንዲት ሴት በጥቃቱ ቆስለዋል። ይህ የተፈጸመው ሰኞ ዕለት ከሰዓት በኋላ 11 ሰዓት ገደማ ሲሆን ስፍራውም በቦሶት ወረዳ ወለንጭቲ ከተማ ውስጥ ነው። ይህን ጥቃት ያደረሱት የኦሮሞ ነጻነት ታጣቂዎች ናቸው። መንግስት ጥቃቱን ለመመከት አፋጣኝ እርምጃ ወስዶ ገሚሶቹን ገድሏል። የተማረኩና የሸሹም አሉ። አሁን ከተማዋ ወደ መረጋጋት ተመልሳለች። አቶ መሐመድ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል የተደረገው የተኩስ ልውውጥ ለሰዓታት መቆየቱን ጠቅሰው የሰውና የትራንስፖርት እንቅስቃሴዎች ተደናቅፈው እንደነበር አክለው ገልጸዋል። በከተማዋ ያሉ የመንግስት የጸጥታ ኃይሎች በወሰዱት እርምጃ ታጣቂዎቹን ከከተማዋ ለማስለቀቅ መቻሉን ኮማንደር መሐመድ ተናግረዋል። በተመሳሳይ መልኩ በቢሾፍቱ ከተማ ግንቦት ስድስት ቀን ሁለት ሺ አስራ መሆናቸው ለጊዜው ባልታወቁ ታጣቂዎች ጥቃት መፈጸሙ ተገልጿል። ስማቸውን መግለጽ ያልፈለጉ ነዋሪዎች ለአሜሪካ ድምጽ ሲናገሩ ቅዳሜ ቀን ሌሊት ላይ በቢሾፍቱ ከተማ ውስጥ ለአንድ ሰዓት ያህል የዘለቀ የከባድ መሳሪያ ድምጽ ተሰምቷል። በጉዳዩ ላይ መረጃ ለማግኘት ወደ ልዩ ልዩ አካላትና ነዋሪዎች በተደጋጋሚ ሙከራ ብናደርግም የሚበዙት ስለ ሁኔታው ለመናገር እንደማይፈልጉና ይልቁንም ስጋት እንዳለባቸው ገልጸውልናል። የከተማዋ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ደጀኔ ባጅሮ ለአዲስ ስታንዳርድ በሰጡት መረጃ ጥቃቱ እኩለ ሌሊት የተፈጸመው በጨለለቅ ክፍለ ከተማ ፖሊስ ጣቢያ ላይ ሲሆን የፈጻሚዎቹ ማንነት አልታወቀም። በጥቃቱም ፖሊስ ጣቢያውን የሚጠብቁ አራት ፖሊሶች ተገሏል። እንደ ኃላፊው ገለጻ የታጠቀው ቡድን ማንነት በውል ባይታወቅም የጥቃቱ ዓላማ በፖሊስ ጣቢያ በሕግ ቁጥጥር ስር የዋሉ እስረኞችን ለማስለቀቅ የተደረገ ሙከራ ነው። ይህ በእንዲህ እንዳለ የኦሮሞ ነጻነት ሰራዊት በታንዛኒያ በተደረገ የሚያደርገው የቅድመ ድርድር ንግግር የተደረሰበትን ስምምነት በመጣስ የፌዴራል ወታደሮች ጥቃቱን ፈጽመዋል ስል ከሰዋል። ታጣቂ ቡድኑ ክሱን በማጠናከር የፌዴራል ወታደሮች በኦሮሚያ ክልል ልዩ ልዩ አካባቢዎች በተለይም በምዕራብና ምስራቅ ወለጋ፣ ምስራቅና ምዕራብ ሸዋ፣ አርሲ፣ ቦረና፣ ሀረርጌና ሆሮ ጉድሩ ላይ ጥቃት ፈጽሟል ብለዋል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምፅ እንደተናገሩት ጥቃቶቹ በሁለቱ ተነጋጋሪ ወገኖች መካከል ከተደረሰበት መግባባት ጋር የሚቃረኑ ናቸው ብለዋል። የታንዛኒያ የመጀመሪያ ዙር ውይይት ከተካሄደ በኋላ የጋራ መግባባት የተደረሰበት የንግግር ነጥብ ቀውሱን መቀነስ ቅድሚያ እንዲሰጠው የሚያሳስብ ነበር። የሚያሳዝነው ግን የአብይ መንግስት ሌላውን መንገድ መርጧል። በተቆጣጠርናቸው አካባቢዎች ሁሉ ከፍተኛ ጥቃት ፈጽመዋል። ጥቃቱም እያደር ተባብሷል። በሁለቱም ከተሞች ስለተፈጸሙ ጥቃቶች ከኦሮሚያ ክልልና ከፌዴራል መንግስት ባለስልጣናት እንዲሁም ከኢትዮጵያ ሰብዓዊ መብቶች ኮሚሽንና ከኢትዮጵያ ሰብዓዊ መብቶች ጉባኤ ዝርዝር መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ